እግዚአብሔር አምላካችን ሆይ፣ እዚህ መሰብሰባችን፣ እዚህ መጠራታችን፣ እንዲህ ባለ መልኩ መኖራችን ከእኛ ይልቅ ለአንተ ምን እንደሚያስፈልገንና ምን እንደጎደለን አንተ ታውቃለህና በመዝሙሩ በቅዳሴው በማህሌቱ በውራቸው ስትባርከን እንደቆየ ሁሉ ደግሞ ቀሪውን ጊዜ ጎደሎአችን ሞልተን ጥያቄያችን መልሰን ስበራታችን ጠግነን ቁስላችን ፈውሰን ትሰጠን ጸሎታችን ሁሉ ለአንተ እናስረክባለን። ጉባኤውን አንተ ተረከብልን። አሜን። የምንማራው እንደ እግዚአብሔር ፈቃድ ዛሬ በተነበበው ወንጌል በሉቃስ ሌሎች ሁለት ክፉዎችን ጨምረው ወስደው ሰቀሉት የሚል ነው። በግራና በቀኝ ሁለት ክፉ ሰዎች አርገው መሀል ላይ እሱን አርገው ሰቀሉት ነው የሚለው እና ስቅለት የሚሰቀሉ ሰዎች ምን አይነት ሰዎች ናቸው? በዚያ ዘመን ክርስቶስ በተሰቀለበት ጊዜ የሚሰቀሉ ሰዎች ምን አይነት ሰዎች ናቸው በሬ ኪዳን? ብዙ ጊዜ እስራኤላውያን ሰው አይሰቅሉም። የተሰቀለ እንደ እርግማን ስለሚቆጠር ሰው አይሰቅሉም ነሱ። ነገር ግን ሮማውያን ይሰቅላሉ። የሚሰቀሉት ሰዎች በምድሪቱ ላይ በዓመጽ የታወቁ የተፈረደባቸው አመፀኝነታቸው እና ወንጀላቸው በህዝብ ዘንድ የታወቀ ሕግም የፈረደባቸው እንዲሰቀሉ የሚሰቀሉ ሰዎች እና ከመሰቀላቸው በፊት የተለያየ ስቃይ ይፈጸምባቸዋል። ተሰቃዮቹ ተፈቅዶባቸው በህግ አመፀኛ ሆነው በአመፀኝነታቸው የሮማ ሕግ እሚሰቀሉ ሲፈቅድ ሲወስንባቸው መጀመሪያ ይገረፋሉ። የሚሰቀሉ ሰዎች መጀመሪያ ይገረፋሉ። ከዚያ የሚሰቀሉት በግንድ ስለሆነ የሚሰቀሉትን የሚሰቀሉበትን ግንድ ተሸክመው ከመስቀያ ቦታቸው ድረስ ይሄዳሉ። ከዚያ ተሰቃዮቹ ከቦታው እስኪ ደርሱ ድረስ እንዲሰቀሉ ያደረጋቸው ሕግ ያደረጋቸው ወንጀል በፊታቸው እየተነበበ አንተ እንዲህ አርገ ነበር አሁን ይሄ ይገባሃል እያሉ ያሰቃያቸዋል፣ ያሳፍሯቸዋል። ውስጣዊና ውጫዊ ኀፍረት ይሰማቸዋል። እነሱ ብቻ ሳይሆኑ የእነሱ ወዳጆች የሆኑ ሁሉ ያንን ወንጀል በማድረጋቸው ምክንያት ሰዎቹ እየተሸማቀቁ እያፈሩ ይሄዳሉ። ከመሰቃያው ቦታ ሲደርሱ የሚሰቀሉበት ግንድ፣ ሁለት ግንድ ተጋድሞ ስለሆነ ከአንደኛው ግንድ ላይ ሌላው ግንድ ይነባበርና ተሰቃዮቹ ደረታቸውን እዚያ ላይ ያስቀምጣሉ። ወዲያና በዚያም ጊዜ ይቸረከራሉ። ከዚያ ይቆሙና ይቆማል ግንዱ እዚያ ላይ የከሰሷቸው ከሳሾች መጥተው ከፊታቸው አንተ እንዲህ አድርገህ ነበር አሁን የተሰቀል እያሉ ይዘቀቱባቸዋል ክርስቶስ እንደዚህ ሆኖ ነው ወደ መስቀሉ ታ የሄደው? አንድ ነገር ብቻ አልተገኘም። ሌላው በሙሉ እንደዚህ ነው የተከናወነው። ነገር ግን አንድ ነገር ብቻ አልተገኘም። ምን ይመስላችኋል? ወንጀል ነው ነው ወንጀል አለ ነው የኃጢያት የመጣን ቅዱስ ቋንቋ ነው። ወንጀል አልተገኘም። ወንጀል ተፈልጎ ተፈልጎ ተፈልጎ አልተገኘም። አደርገኝ ሲል ተሰቃዩን ክርስቶስን እንዲሰቀል የተደረገውና የስቅለቱን ነገር እንዲፈጽመው ያደረጉት የመንግስት ተወካዮች ያደኙ። ምክንያቱም ወንጀል አልተገኘም። ወንጀል ለተገኘበት ሰው ነው ህግ አስከባሪዎች አብረው የሚገኙት። በክርስቶስ ላይ ግን ምንም አይነት ወንጀል ስላልተገኘ የተሰጠው ለከሰሱት ሰዎች ይናገራሉ። ክርስቶስ የተሰጠው እንዲሰቅሉት፣ እንዲገርፉት፣ እንዲያሰቃዩት የተሰጠው እነዚህን አሁን ያልኳቸው ወደ ስድስት ነገሮች ያከናወኑት ማን እንደሆነ ታውቃላችሁ? ከሳሾቹ፣ የንጉሱ ወኪል የሆነው መስፍኑ ወይም ንጉሡ የንጉሰ ነገስቱ ወኪል የሆነው ፒላጦስ ስ ተክርስቶስ ቀርቦለት ወደ አራት ጊዜ መርምሮ ወንጀል አላገኘበትም ብሎ ሰጠ። እንግዲህ እናንተ እንደምታርኩት አድርጉት ብሎ ሰጣቸው። እንዲሰሙት ነው የሚለው። እና እንግዲህ በደንብ አርጋቸው ያስ ወገኖቼ፣ ሁለት ነገር ነው እየተፈጸመ ያለው በዚህ ዙሪያ ላይ በዚህ ታሪክ ላይ አንድ በአይሁድም ያልተፈጸመ ለአይሁዳውያን የማይሆን የስቅላት ወንጀል የስቅላት ቅጣት ሊቀጣ ነው። ሁለት ያልበደለ ሰው ሊቀጣ ነው። ሶስት ያው ያልበደለው ሰው ለከሳሾቹ ተሰጥቶ በጠላቶቹ እጅ ሊቀጠቀጥ፣ ሊገረፍ፣ እንደገና ሊሰቀል ነው። ምን አይነት እንት ይመስላቸዋል ይሄ ሂደት? እስቲ አንድ ደቂቃ አስቡ። እንኳንስ በበ ተሞላ ብዙ ህዝብ ይቀርና አንድ ግለሰብ እንኳን ጠላቱን ባሸነፈ ጊዜ እዲህ እንደሚያሰቃየ ስ ውስ የታሊያጨዋሮኖቼ እና የሆነው ንጹሁን የእግዚአብሔር ልጅ እሱ እንኳንስ ክፉ ይቀርና መልካምን እንኳን መናገር ያልቻለ በዳሚያፊት ይቀር ዳኛዎቹ አረ እባክህ እየተከሰስክ ነው፣ ቢያንስ እንኳን ለክስ መልስ እያሉት መናገርን ዝም ያለሱ እሱ አልጎ ለቀላቶቹ ተሰጠ። ኃጢአት ምን ያህል ከባድ ዋጋ እንደጠየቀ እንግድም ሁላችን ልንረዳ ይገባል። ወገኖች የእያንዳንዳችን ኃጢአት ምን ያህል ከባድ ዋጋ እንደጠየቀ अच्छी तरह से होना मरार नगर ने तो ये करा आसुब हो गया बच्चे आसुब मामा के भी कपाल न परम नगर के लिए एंडी मौत थोड़ा सा आसु मतलब ना आसुब मतलब मगर अब भी कपाल न परम अगर यादव नर्सों से रहो ना मेरे माइनर हेड बसलाई में आना साउंड के या नगर के लिए कसाशोचू यासुब እናም ተሳለቁበት። የሰማይ እና የምድር ንጉስ የሆነውን ንጉሰ ነገስት እሱን ቅዱሱን በኃጢአት የተሞላ እጅ አይኖሩና ሰውነት በክርስቶስ ላይ እጁን ጣለ። እንዲህ አድርጎ የቀልድ አክሊል አዘጋጁ። የቀልዱ አክሊል ግን የሚያደር አ ነበር የሚቆላ ነበር ያ ምስማር እሾክ የተተበተ ተንታሊ ተደርጎ ተደጋጀ እሱ በክርስቶስ አናፕላይ ተጻመ እሱ ወደ ላይ ወደ ታዩ ወደ ታች ወደ አካሉ በጥፎ እንዲገላ ተኮ ነበር የተሰራው እሾኹን 10 ጻይ ጭቅላቱን እየበተረከው ገባ። ከገባው እሾህ ጋር ደም እየገነፈለ ወጣ። በግንባሩ ፈሰሰ እና ደሙ ደረቀ። ኢሳይያስ እንዳለው ዞር ብለው ለማየት አስቀያሚ የሆነ ያንቱ ክርስቶስ ወገኖች። ሰው ግን ይስቅ ነበር፣ ይቀይሉ ነበር በቀለል ብቻ ነበር፣ ይተፉበት ነበር። ግንዱ በጣም ትልቅ ስለሆነ እና የሁላችን ኃጢአት የተጠረቀበት ስለነበር ከባድ ነበር ለመሸከም። አራት ግኖች ተመሳቅለው ነበረ የተጠረቁት በረት። እነዚያም ተሸክሞ ክርስቶስ ሲሄድ ይወድቅ ነበር። ከወደቀበት በርግጫ አይመቱት ነበር እንደገና ወደኋላ የጎተቱትና ወደኋላው ሲወድቅ መስቀሉ ላይ እንዳለ ደረቱን ይደቡት ነበር። በዛ ሁሉ ዝም አለ፣ እንደው ሳይተነፍስ። ሴቶች አይተው፣ ሉቃስ ይገልጻል፣ አይተውት አላስችላቸዋለና እልማቸው እንደው እልማቸው እንደው ፈስ ጀመር፣ አለቀሱ ይላሉ። የእነሱን ማልቀስ አሳዘነው። በዚያ ውስጥ እንኳን ሆኖ እኔ መቼም ይሄን ነገር ሳንስብ የክርስቶስ ነገር ሙሉ በሙሉ አልተጻፈልንም እያስባለሁ። እያንዳንዷ ነገር በትጻፍ ሰው ሊሸከመው የሚችል ነገር አይደለም። እያንዳንዱ ነገር ግን እኛ የምንችለው ሆኖ የተጻፈ ነገር ነው እያልኳቸ ያለው ጠላቶች የጠሉትን ሰው እንዲቀጠቅጡት ፈቃድ ተሰጣቸው ነው ያን ነው ያደርገው ያለው እና አለቀሱ ሴቶቹ። ዘወር ብሎ ለነሳ ታልቅሱ ለናንተ፣ ለራሳቸው አልቅሱ አለ። እዛ ሄደ መስቀሉን ተሸክሞ ተገረፈ። ደግሞ ግርፋቱ ከባድ ነበረ። ጅራፍ የሚያውቀው ሰው አለ በሀገራችን እሱ ተቋጥሮ ተቋጥሮ ተቋጥሮ ተቋጥሮ ሰውነትን እንዲበለጽስ ተደርጎ ነው የተዘጋጀው። ሰውነቱ ላይ ሲያርፍ ብድግ ሰውነቱን ይዞ ይነሳል። እነዚያ እያለ አጥንቶቹ ተቆጠሩ። ትስትሳለ ቆዳው አለቅ መጨረሻውን ይደርስ ነው እንጨቱ ላይ ተጋደመ። ትልቅ ትልቅ መስማር ይሄ ዛሬ ያለው መስማር ሹል መስማር ነው። እንደዚህ አይደለም። ገጠር ካላችሁ ኢትዮጵያ እነዚህ ጠበበኞች የሚሰሩት የምረት መስማር ነው። በዚያ ጊዜ ነበረው። እንኳን ሰውነት እንጨት እንኳን ፈጥሶ የሚገራ ነው። በሰውነቱ ላይ ተከሉት። ያን ፍጥስትስ አርገው ያለውን ሰውነቱን ወስደው ከንትኑ ላይ አጋደሙትና በምስማር ቀጠቀጡት። ያን ጊዜ ግዱና ሰውነቱ ተጣበቅ እዚያ ቆመ። እንጨቱ እዚህና እዚህ ታስረዋል። ከእንጨቱ ጋር አጣቆ ያቆመው ምስማር ነበር። እንዲህ ነው እንግዲህ ኃጢአት ክርስቶስን የኔና የናንተ ኃጢአት ክርስቶስን ያደረገው እንጂ ነው። አስቡ ወገኖች፣ ኃጢአት የሰው ልጅ ምን ያህል እንደ ጎዳው። ያሸነፈውን እንኳን መቀጥቀጥ አልሁን

ሁምጣጥ የሰጡት እሱ ጠጥቶ ከዛ በፊት ምን እንዳለጠው ካላችሁ በዚያ መካከል ያለ ሰው የሚያደርጉትን ያውቁትምና ይቅር በላቸዋል። እንዲሁ ሆኖ ዋጋ ተከፍሎልን ነው ዛሬ እኔና እናንተ ክርስቲያኖች ተብለን

ዋጋ መከራ ስቃይ የጠየቀ ሲሆን ምህረት ደግሞ በዚያ ጭካኔ አልቆ እኔና እናንተ ምህረት የተዋጀበት ነበረ። እንዲህ ከባድ ነገር ነው። እንዴት ለመናገር እንኳን ከባድ እንኳን ትንሽ ነው ወገኖች እግዚአብሔር ለእኔና ለእናንተ ያደረገው እኔና እግዚአብሔር የለለ ያለ ዋጋ ከፍሏል። በልጁ ላይ ጨክኗል። በሱ ጭካኔ የኔና እናንተ የምሕረት አዋጅ ታወጀ። ደስ ይበለን። በአንድ በኩል መከራ እናወራለን፣ በሌላ መልኩ የእኛ ደስታ የታወጀው በዚህ መልክ ስለሆነ፣ በሌላ መልክ ደግሞ የምሕረት አዋጅ ታወጀልን። ክብር ለሱ ይሆን። በዚህ ታሪክ ውስጥ ወደ አያት ነገሮች ተከናወኑ። አንደኛ የኔና የእናንተ ኃጢአት በእሱ ላይ ሆኖ ተቀጣ። ሁለተኛ የተቀበዘበት ነው እኛ በእሱ ላይ እንደናት የባረፊያ ቦታ ተገኘ። ሶስተኛ፣ የተለያየ ነው የጥል ግድግዳ ተሰበረ፣ በክርስቶስ ሰላም ታወጀ። ሁለት አንድ ል ብቻ እግዚአብሔር ኖሮ እንዲፍክሩ ነገር ነው። የዚያ ውጤቶች ለንኛ ይትአል። ስናከብረው እንደዚህ አድርገን ነው። እንግዲህ ወገኖቼ የእኔ እና የእናንተ የመስቀሉ ነገር ከውስጡ ፍቅር፣ ሰላም የህይወታችን ምንጭ ነው መስቀሉ። መስቀሉ ታሪክ ብቻ አደለም፣ የህይወት ምንጭ ነው። የቤተሰብም ራስ ነው። የቤተ ክርስቲያን ራስ ነው። ያ ሁሉም ውጤት ነው። ዛሬ በዓለም ላይ ያለው ችግር በሙሉ በክርስቶስ ር ያልተለቁ ሰዎች የሚያካላዱት ነው። ነገሮችን ስብስት የሕሜኖት ነው። መለያየት የሰይጣን ነው። ጭካኔ የአላ ውጤት ነው። እነዚህ ነገሮች ምንም ክርስቶስ እታናዱ ሰዎች ነው የሚፈጠሩት። የቤተሰብ ትርንስ በክርስቶስ የእንስ ሰዎች ነው የሚፈጠሩ ይገርማቸዋል። አባቶች ዛሬ ብቻ ነው መሰለኝ የዘመሩት። ልክ ያስደስቱ ነበር። ከልባቸው ነበር የሚዘምሩት። እናቶችም መዘምራኑ የለመዱት ይመስለኛል ወደ ልምድ እንዲሄዱ ይመስለኛል። ቤተ ክርስቲያን መንጣታችን ሁሉ ቀልምድ እንዲያለፈ መሆን አለበት። ወገኖች የምናደርጋቸው ነገሮች ሁሉ እውነተኛ የሆኑ ነገሮች መሆን አለባቸው። እንዲሁ በዋዛ የተገኛ አይደለም። የሚና እናንተ ሕይወት ዋጋ የተከፈለበት ነው። ክፉዎች መካከል ተሰቅሎ ክፋት የሌለበትን ክፉ ሆኖ ነውና ለእኛ ጽርቅን የሰጠን የእያንዳንዳችን ዋጋ ትልቅ ስለሆነ፣ ለዚህ ቀን፣ ለዚህ ጊዜ፣ ለዚህ ሁኔታ እያንዳንዳችን መስዋዕትነት መክፈል ያስፈልጋል። መስዋዕትነት ስላላች ቢያንስ ማመንና ያስፈልጋል። እና እዚህ በላይ ልላችሁ አንችልም። ክርስቶስ በነፃነት እንድንኖር ክርስቶስ ነፃ ወጣን የሚል መዝሙር ተዘምሯል ከምን ከኃጢአት ከባርነት ከመለያየት ከመከራ ከችግር ወደ የት መራ ወደ ጽድቅ ወደ ቅድስና ወደ ምስጋና ወደ አንድነት የዚህ ባለቤት አድርጎናል የመከረን ያስተማረና አምላካችን ከምስጋና ይሆል